በኦሮሚያ ክልል ለሶስት ቀናት የተጠራው የግብይት አድማ ሰኞና ማክሰኞ ዕለት ተጠናክሮ መካሄዱ ታይቷል። የአድማው ዓላማ የፖለቲካ እስረኞች ያለቅድመ ሁኔታ እንዲፈቱና መከላከያ ሰራዊት ክልሉን ለቆ ይውጣ የሚል እንደነበረ ተሳታፊዎቹ ይናገራሉ። ሆኖም ትናንት እነ አቶ በቀለ ገርባን ጨምሮ ሌሎች እስረኞች መፈታታቸውን ተከትሎ አድማው እንዲቋረጥ ቄሮ በመባል የሚታወቁት ወጣቶች በማኅበራዊ መገናኛ ዘዴ አወጡ የተባለው መግለጫ ያመለክታል። ይሁን እንጂ ዛሬም በአንዳንድ ቦታዎች አድማውና ተቃውሞ መቀጠሉን የአይንማኞች ለዶይቼ ቬለ ተናግረዋል። ላለፉት ሁለት ቀናት አድማውና ተቃውሞ በደንብ ተካሂደዋል የምለው አንዱ የባቱ ነዋሪ ቄሮ ዛሬ ከተማ የዋለችበትን እንዲህ ይገልጻል። ዛሬ ህዝቡን፣ ያው ጠዋት አድማ በታኞች ገብቶ የተሰበሰብውን ህዝብ ሊበት ነው አስቦ ነበረ። ያው ሆኖም አልተቻላቸውም። አንድ አምስት የሆኑ ህዝቦም ተወረውሮ ነበረ። ህዝቡ ይሄን በዚህም አልተበገረም። አደባባይ በመውጣት ተቃውሞ በመግለጽ አሁን ያለው ሁኔታ አሁን ቅድም ስደውልልኝ፣ ያው አደባባይ ላይ ህዝቡ በተለያየ ሁኔታ ተቃውሞውንም ባይገልጽ አደባባይ መንገዱን ወሮታል። እንደሚታወቀው ያው ዛሬም እንደ ትናንትናው የመንግስት ተቋማት፣ የግል ተቋማትም አንድም ክፍት አንድ አንድ የምታገኘው አንድ የተራ ሱቁ እንኳን የለም። ሰፈር ለሰፈርም ክፍት የሆነ ሱቅ የለም። ምግብ ቤት የሚባል አንድም ክፍት ክፍት የሆነ የለም። ሙሉ በሙሉ ዝግ ነው። አድማው በዋናነት አንግቦ የተነሳው አላማ የፖለቲካ እስረኞች ያለ ቅድመ ሁኔታ እንዲፈቱና መከላከያ ሰራዊት ክልሉን ለቆ ይውጣ የሚል መሆኑን ወጣቶቹ ይገልጻሉ። ለመሆኑ አድማው አላማውን አሳክቷል ወይ? የባቱ ከተማ ቄሮው መልሳለሁ። አላማችን ኢኮኖሚ ላይ ጉዳት እንዲደርስና ይህ መንግስት ለማዳከም ነ ይህ መቶ በመቶ አሳክቴ ነዋል። እስረኞችም ስማቸው ቅድም እንደጠቀስኩል ይውጡ ይውጡ ብሌን ስማቸውን በፊት ለፊት ስናነሳቸው የነበረውም ያው መንግስት ሜጦ ሆኖበት ለቋቸዋል። ቢሆንም ግን የሚቀሩት እስረኞች ስላሉ በፖለቲካ እየታሰሩት እስረኞች እስክለቀቁ ድረስ አሁንም አሁንም ተቃውሟችን ይቀጥላል ነው የሚለው። መንግስት የፖለቲካ እስረኞች ክስ ውድቅ ማድረጉ የአድማው ውጤት መሆኑን የሚናገሩት ወገኖች ወጣቶቹ ከእስር ለተፈቱት የእንኳን በዴና ለቤታቸው አበቃችሁ የሚል መልካም ምኞታቸውን በየቦታው እያሰሙ እንደሚገኙ ለመረዳት ተችሏል። ከአቶ በቀሌ ገርባ ጋር ከእስር ከተፈቱት ውስጥ የአቶ ጉርሜሳ አያኖን አቀባበል በቦታው የተገኙት የኦሮሞ ፌዴራሊስት ኮንግሬስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩኔ ገምታ እንዲህ ያሰሙናል። እውነቱን ነገር ለመናገር እነሱ እስር ቤት ቢቆዩም ህዝብ ከጎናቸው ሆኖ አጠገባቸው ሆኖ ሲያበረታታ፣ ቤተሰቦቻቸውን ሲያበረታታ እና በአሁኑ ጊዜ ደግሞ ደጃፋቸው ላይ ተገኝቶ እንኳን ደህና ገባችሁ እያሉ ናቸው እና የወጣቶች ድምፅ፣ አዛውንቶች ምርቃት፣ የተለያዩ ጭፈራዎች እየተቀበሉት ይገኛሉ። በደጃፉ ላይ ነው የሚገኘው አሁን የምትሰሙት ድምፅ አቶ ግርሞሳ አያኖር ለመቀበል የተደረገው ህዝባዊ ስብሰባ ላይ ነው። እውነቱን ነገር ለመናገር በቀላሉ ሰላሳ ሺህ የሚሆን ወጣቶች እና የአካባቢ ነዋሪዎች ተገኝተዋል ብዬ አምናለሁ። አቀባበሉ ይሄንን ይመስላል። ይሰማሃል አይደለም? እንደ ባክግራውንድ ይሰማኛል። ወጣቶቹ ምንድን ነው የሚሉት? ወጣቶች ናቸው በስፋት እየጨፈሩ እየተቀበሉ እንኳን ወደ ቤት በሰላም መጣ እያሉ እየጨፈሩ እየተቀበሉ ይገኛሉ። የጥያቄው ይዘት ይለይ እንጂ የግብይት አድማው በኦሮሚያ ክልል ብቻ እንዳልተገደበም የማህበራዊ መገናኛ ዘዴ መረጃዎች ያመለክታሉ። ለምሳሌ በደቡብ ብሔር ብሔረሰቦች እና ህዝቦች ክልል በጉራጌ ዞን በወልቅጤ ከተማ ከዛሬ ጀምሮ የሁለት ቀን የግብይት አድማ መጠራቱን በወልቅጤ ዩኒቨርሲቲ የፖለቲካ ሳይንስ እና የውጭ ግንኙነት መምህር አቶ ዳንኤል መኮንን ለዶች ቤሌ ተናግረዋል። የሚጠይቁት ጥያቄ በብዙ ሚሊዮን ዶላር የሚቆጠር ፕሮጀክት የግብርና የምርምርና ሆስፒታል አጠቃላይ የያዘ ፕሮጀክት ወልቂጤ ከተማ ላይ ይገነባል ተብሎ ነበረ። ያ ግንባታ የት እንደገባ አልታወቀም። ቄንም ቦይኮት ተጠሩ። ዛሬ ከጠዋት ጀምሮ እየተንቀሳቀስኩኝ ነበር። ከተማው ፓራላይዝድ ሆናል። ህጻናቶች ናቸው ኳስ የሚጫወቱበት አስፋልቱ ላይ ከጅማም ከወሊሶም መጥተው የቆሙ መኪናዎች አሉ። ወደብ ይመስላል ቦታው። አዲስ አበባን ጨምሮ ሌሎች የሀገሪቱ ክፍሎች በአድማው ምክንያት በውጥረት ውስጥ እንደሚገኙ የማህበራዊ መገናኛ ዘዴዎች መረጃዎች ይጠቁማሉ።